ይሄ ሙዚቃ ትላንት በዋሽንግተን ሰዓት አቆጣጠር ከእኩለ ቀን ጀምሮ እኩለ ሌሊት እስኪያልፍ ድረስ በትግራይ ተወላጆችና በወዳጆቻቸው አማካኝነት አፍሮፖሊታን በተሰኘው የክለብ ሀውስ የስልክ መተግበሪያ ክፍል ውስጥ ከተሰሙት መካከል አንዱ ነው። በትላንትና ሁለት የተካሄደው መርሃ ግብር በዋናነት ሁለት አላማዎችን የያዘ ነው የሚሉት ደግሞ በደቡብ ካሮላይና ግዛት የሜዲካል ዩኒቨርሲቲ ውስጥ መምህር የሆኑትና የዚህ መርሃ ግብር አስተባባሪ ዶክተር ሙልጌታ ገብረ እግዚአብሔር ናቸው።

ትግራይ ካንት ወይት ትርጉሙም፣ ትግራይ ከዚህ በላይ መጠበቃት ችልም ጥበቃው ልመናው ይብቃት የሚል አይነት መንፈስ ያለው ነው። ሁለት አላማ ይዞ ነው ይህ ፕሮግራም የተዘጋጀው። አንዱ አላማ እንደምታውቂው ትግራይ ባለፉት ዘጠኝ ወራት በነበረው ጦርነት ብዙ

መሰረተ ልማቶች ወድመዋል፣ ተሰርቀዋል፣ ህዝቡ ከመኖሪያ ቦታው ተፈናቅለዋል። የዩኤንም ይሁን የአውሮፓ ዩኒየንም ይሁን የአሜሪካ መንግስት ሪፖርቶችም እንደሚያሳዩት

ሰው በረሃብም ድርቅም የሚመስል ነገር ተከስቶ እያጠቃው ነው። እና ይህ ሁሉ የመጣው ደግሞ ያው በሰላም እጦት ነው። እና ትግራይ ሰላም ያስፈልጋታል ስንል እነዚህ ሁሉ አሁን የተጓደሉት ነገሮች ሊመለሱ ትፈልጋለች። ከዚህ በላይ መጠበቅ አስችልም፣ የትግራይ ህዝብ ከዚህ በላይ መጠበቅ ይከብደዋል የሚል መንፈስ ነው። እና ይህን ለማሟላት አንዱ ያደረግ ነው ያው ከኪሳችን ገንዘብ ማዋጣት ነው። ያው ህዝቡ በቻሎ መጠን ሲያዋጣ ነበር። እስካሁን ድረስ ግን ያው የትግራይ

ትግራይ ተወላጅ በዓለም ዙሪያ ያለው ቁጥር ብዛት በጣም ብዙ ስላልሆነ እና ከዛ የሚዋጣው ገንዘብ በቂ አይሆንም። ዘመዶች፣ ጎረቤቶች አብረውን የሚሰሩት

ሰዎች እንዴት አድርገን እንድረሳቸው እንዴት አድርገን እንዲያግዙ እናርጋቸው የሚል አንድ አላማ ወይም ደግሞ አንድ ጎል ይዞ የተነሳ ነው። ሁለተኛው አላማ ባለፈው ዘጠኝ ወራት በሚዲያም ይሁን በሌላ አካባቢ የምንሰማው ተጽፎ ሲነገር ትግራይ ውስጥ ረሃብ የሴቶች መደፈር፣ እንደዚሁም ሌሎች ጥቃቶች ክሉዲንግ የዘር ማጥፋት የሚል እንድምታ ያለው በእነዚህ ቃሎች ትግራይ ስም ሲነሳ እንሰማለን እና

ግን የትግራይ ምስል የትግራይ ህዝብ ካራክተር ሲገለጽ በእነዚህ ብቻ መወሰን የለበትም። እንዲያው ከዛ በላይ ያው ትግራይ ህዝብ ሰላማዊ ህዝብ፣ የእምነት ህዝብ፣ የፍትህ ህዝብ ልክ እንደ ሌላው ኢትዮጵያ ህዝብ ልክ እንደ ሌላው የዓለም ህዝብ እና ለብዙ ዘመናት ለዚህ የተጋ ህዝብ ነው እና የትግራይ ህዝብ ሰላም ብቻ ሳይሆን የሰላም ሽልማትም የሚገባው ህዝብ ነው የሚል

መልእክት ያለው ፕሮግራም ነው። በመርሃ ግብሩ ላይ የሙዚቃ ዝግጅቶች እንዲሁም በገቢ ማሰባሰቢያነት ለጨረታ የቀረቡ ጌጣጌጦች፣ የትግራይ ክልል ባንዲራና ስዕሎች የተጫረቱበት እንዲሁም ሰፋ ያለ የፓነል ውይይት የተካሄደ ሲሆን በዋናነት ውይይቶችም የትግራይ ልማት ማህበራት ከዚህ ቀደም ስላበረከቷቸው አስተዋጽኦች፣ የመገናኛ ብዙሀን ቅኝት እንዲሁም የትግራይን ታሪክና ባህል ቅኝት ጦርነቱ በሌሎች በግብረሰናይ እንቅስቃሴዎች ላይ በሚሳተፉ የውጭ ሀገራት ዜጋዎች

ዘገባዎች አይን የተቃኘበት እንደነበርም ዶክተር ሙልጌታ ያስረዳሉ። ዋና ዋና አራት መርሃ ግብሮች ነበሩ። በፓነል ውይይት አካባቢ አንዱ ስለ ትግራይ ታሪክ፣ ሃይማኖት፣ መንጽር ታሪክ በቋንቋ ማህበረሰባዊ ወግ

እና የትግራይ ህዝብ አስተዋጽኦ ለኢትዮጵያ ህዝብ እንዲሁም ከዛ ቀጥሎም ለአፍሪካ የተነገረበት ውይይት የተደረገበት አንዱ ፓነል ዲስካሽን ነበር። ሁለተኛው የትግራይ ህዝብ እና ትግራይ ብለን ስናነሳ ያው ትግራይ ደሴት አይደለችም። ያው ትግራይ በኢትዮጵያ ውስጥ የምትኖር አንድ ከተማ ናት። የትግራይ ህዝብም በዚሁ እንዲሁ ለቁም ነገር ያበቃቸው ድርጅቶችና ማህበራት የፈጠሩት ዝምድና ምን ይመስላል አስተዋጽኦ

ምን ይመስላል የሚልም የሚተነትን በተለይ በተለይ የትግራይ ልማት ማህበር እና የትግራይ የረድኤት ማህበር ሬስት እና ቲዲኤ ተብለው በተለምዶ የሚጠሩት ሁለት ኦርጋናይዜሽኖች የነበራቸውን ተመክሮ ለምሳሌ ከአማራ ልማት ማህበር ጋር፣ ከኦሮሞ ልማት ማህበር ጋር፣ ከደቡብ ልማት ማህበር ጋር እንደዚሁም ከሌሎች ልማት ማህበራት ጋር የተተነተነበት መድረክ ነበረ ማለት ነው። ሁለተኛው

ሶስተኛው ስለ ትግራይ ህዝብ ስለ አስተዋጽኦ ስንናገር ያው የውጭ ሀገር ሰዎች ስራ ሊሰሩ እንደ ፒስኮ ሄደው አይተውት ምን ተገነዘቡ? ምን አይነት ስሜት እየተሰማቸው ነው? በተለይ ከጦርነቱ በኋላ ያዘጋጀነው ፕሮግራም ነው። አራተኛው ትልቁ መርሃ ግብር ያው የሚዲያ ሬዲዮም ይሁን በተለይ ሶሻል ሚዲያውም እንዲሁም ዩቱብ እነዚህ በ

ለፈው ዘጠኝ ወራት በነበረው ጦርነት በዛ ምክንያት ደግሞ የተፈጠሩ ሚዲያዎች አሉ። እነዚህ ምን እየሰሩ ነው? ምን ሊሰሩ እያቀዱ ነው ለወደፊቱ የሚለውንም ተካትተዋል። ዶክተር ሙልጌታ

ከትላንት እኩለ ቀን እስከ እኩለ ሌሊት ድረስ በጎፈንድሚና በጨረታ ብቻ በግምት ከአስራ አምስት ሺ እስከ ሀያ ሺ ዶላር ገንዘብ ማሰባሰባቸውና የገቢ ማሰባሰቡን መርሃ ግብር እንደሚቀጥል የተናገሩ ሲሆን ይሄ የእርዳታ ገንዘብ ለትግራይ ኃይሎች የሚደረግ ድጋፍንም ያካትት እንደሆነ ለቀረበላቸው ጥያቄ ተከታዩን ምላሽ ሰጥተዋል። እኛ የምናሰባስበው ገንዘብ ያው ኦዋንሲ ስሪ ቻሪቶ ኦርጋናይዜሽን በሆነው በትግራይ ልማት ማህበር

የኖርዝ አሜሪካ ብራንች የሚገባ ነው እና እንደምታውቁው የቻሪቲ ኦርጋናይዜሽን በዚህ ሀገር ህጎች አሉ እና ለወታደራዊ ዓላማ ወይ ለሌላ ዓላማ ሊሆን አይችልም። መቶ ፐርሰንት ለሰብአዊ ዓላማ ነው እና እኛም ስናሰባሰብ ሁለት ነገሮች ነው እዛ ያስቀምጥ ነው አንዱ አሁን ተፈጥሮ ላለው የረሀብ ይሆን

የመፈናቀል ይሆን እነሱን እንዴት አርገን እናግዝ። እልሽ ትንሽ ናት ይቺ የሚያስፈልገው ነገር በጣም ብዙ ነው። እና ለዚህ ትንሽ ማሟያ እንዴት አርገን እናደርግ ነው። እና መቶ ፐርሰንት ለዛ አላማ የሚውል ገንዘብ ነው። ከዛ ውጭ ሊሆን አይችልም፣ በአሰራርም ደረጃ በህጉም ደረጃ ማለት ነው። ሁለተኛው እዛው ላይ ሪሃብሊቴሽን የሚላለው እና ገንዘብ በተሰባሰበ ቁጥር

ይሄ ነው አንዱ። የዓለም አቀፍ እርዳታ ድርጅት አንድ ክሊኒክ እንኳ ቢሰራ ሁለተኛው ዓለምን አንሰራትም። ያው እንደዚህ አይነት ነገሮች መሰረተ ልማቶች መገንቢያ ወይም ደግሞ ሪሀብሊቴት ማረጊያ

እንድንጠቀምበት ነው አላማ። ሙልጌታ ገብረ እግዚአብሔር አክለውም የተሰባሰበው ገንዘብ በሰሜን አሜሪካ ለትግራይ ልማት ማህበር እንደሚለገስ እና በዛ መልኩ በጦርነቱ የተጎዱ መሰረተ ልማቶችን ለማቅናት አገልግሎት ላይ እንዲውል እንደሚደረግ ሙሉ እምነት እንዳላቸው የገለጹ ሲሆን በተጨማሪም የጦርነቱን መስፋፋት ተከትሎ በአፋርና በአማራ ክልሎች ላይ ለደረሱ ጉዳቶችን በተመለከተስ ምን አስባቸዋል? በሚለው ላይ በአሁን ሰዓት ትኩረታችን ከባድ ጉዳት ለደረሰበት ለትግራይ

ል ቢሆንም ነገር ግን ሌሎች ገቢ ማሰባሰብ ለሚሹት ደግሞ ተሞክራችንን ለማጋራት ፍቃደኛ ነን ሲሉ አስታውቀዋል። ዶክተር ሙልጌታ በማጠቃለያቸው ላይ ለዝግጅቱ መሳካት አስተዋጽኦ ያደረጉ አካላትን በሙሉ ያመሰገኑ ሲሆን የመጀመሪያውን ዙር የገቢ ማሰባሰቢያ ሪፖርት የፊታችን እሁድ ነሐሴ 9 2013 ዓ ምት ይፋ እንደሚያደርጉም አስታውቀዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ